የአሜሪካ ድምፅ ራዲዮ ጣቢያ ነው። በመላው ኢትዮጵያ ተፈጻሚ የሆነው አስቸኳይ ጊዜ አዋጅ በሕዝብ ተወካዮች ምክር ቤት ጸደቀ። በጠቅላይ ሚኒስትሩ በቀጥታ እንዲመራ ያልተደረገው ለምንድን ነው? የአስቸኳይ ጊዜ አዋጁን አፈጻጸም የሚመራው የመምሪያው እዝ የሚመሩት ኤታማዦር ሹሙ ቢሆኑም ተጠሪነቱ ለጠቅላይ ሚኒስትሩ እንደሆነ በአንቀጽ ሰባት ንዑስ አንቀጽ ሁለት ተቀምጧል። ስለዚህ አንድ የፓርላማ አባል ያነሱትን ጥያቄና የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የሰጡትን ምላሽ ነበር የተከታተላችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የሰዓቱን የዓለም ዜና ተከትሎም ይቀርባል። በማስከተልም የህግ ትንታኔ ይቀርብበታል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮችን ይዘን ሐሙስ ጥቅምት 25 2014 ዓ ም ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ አሰናዳችኝ አበባየው ገበያው፣ የስርጭት መሐንዲሳችን ቶኒ ፖላክ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ዘጋቢዎቻችንና ሪፖርተሮቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ። በመላው ኢትዮጵያ ተፈጻሚ የሚሆነው የአስቸኳይ ጊዜ አዋጅ በሕዝብ ተወካዮች ምክር ቤት ጸደቀ። በአሁኑ ጊዜ በሀገር ህልውና ላይ የተደቀኑትን አደጋዎች በመደበኛው የሕግ ማስከበር ስርዓት ለመቋቋም አዳጋች ሆኗል በሚል የሚኒስትሮች ምክር ቤት ያወጣው የአስቸኳይ ቁጥር አምስት ዝ 2014 በተወካዮች ምክር ቤት በአንድ ድምፅ ታቅቦ በአብላጫ ድምፅ ጸድቋል። አዋጁ ከትናንት በስቲያ ጥቅምት 23 ጀምሮ ለስድስት ወራት ተግባራዊ እንደሚሆን የተገለጸ ሲሆን አዋጁን ለማስፈጸም በጠቅላይ ኤታ ማጆር ሹም የሚመራ የአስቸኳይ አዋጅ መምሪያ እዝ መቋቋሙ ይታወሳል። ዘገባው በአብይ ርዕስ ይቀርባል። የትግራይ ክልል አማጺያን ኃይሎች የፌዴራል መንግስቱ መቀመጫ ወደ ሆነችው አዲስ አበባ እየገፉ መሆኑን ባስታወቁበትና የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ባወጀበት በአሁኑ ሰዓት ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን ዛሬ ሐሙስና ነገ አርብ በአዲስ አበባ ቆይታ ያደርጋሉ ተብሎ ይጠበቃል። በሌላ በኩልም የኬንያው መሪ በከፍተኛ ደረጃ ተባብሶ የአገሪቱን ማኅበረሰባዊ መስተጋብር ወደሚያናጋበት ደረጃ ተሸጋግሯል ያሉትን የኢትዮጵያ ግጭት እንዲቆም ጠይቀዋል የግጭቱ መነሻ ምክንያት የቱን ያህልም እንኳ የመረረ ቢሆን ከአሁን በኋላ መላውን አገር ለሚያቀጣጥለው እልቂት ስቃይና ግድያ ተቀባይነት ያለው ምክንያት መሆን አይገባውም በማለት ሁሉም ወገኖች ችግሮቻቸውን በንግግር እንዲፈቱ አሳስበዋል። አድማጮች፣ በዚህ ዙሪያ የተጠናቀረው ዘገባ በምሽቱ የዜና ትንታኔ ይቀርባል። ዩናይትድ ስቴትስ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትና እንግሊዝ ትናንት ረቡ ባወጡት የጋራ መግለጫ እንደ ኤሮፓ አቆጣጠር ጥቅምት 25 የሲቪሉ መንግስት በወታደራዊ ግልበጣ በተወገደባት አገር ዲሞክራሲያዊትና ሰላማዊ ሱዳንን እንደሚደግፉ አስታውቀዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አማካይነት አራቱ አገራት ለሱዳን ኳድ ፎር ሱዳን በሚል የወጣው መግለጫ በሱዳን ባለው አሳሳቢ ሁኔታ የዓለም አቀፉን ማህበረሰብ ስጋት እንጋራለን። የሲቪል መር የሽግግር መንግስትና ተቋማት በአስቸኳይ ሙሉ ለሙሉ ወደ ቦታቸው እንዲመለሱም እንጠይቃለን ብሏል። አራቱ አገሮች የአስቸኳይ ጊዜ አዋጁ ተነስቶ በሁሉም የፖለቲካ ድርጅቶች መካከል ንግግር እንዲጀመር፣ ለሱዳን ህዝብ ሰላምና ደህንነት በቅድሚያ እንዲረጋገጥ ጥሪያቸውን አቅርበዋል። የሱዳን ወታደራዊ አዛዥ ጄኔራል አብዱልፈታህ አልቡርሃን ወታደራዊ ግልበጣው የተካሄደው የእርስ በርስ ጦርነቱን ለማስወገድ ነው ማለታቸው ይታወሳል። ግልበጣው ከተካሄደበት ቀን ጀምሮ ወታደራዊ መፈንቅለ መንግስቱን የሚቃወሙ የተለያዩ ሰልፎች ሲካሄዱ ቆይተዋል። ባለፈው ቅዳሜ በተካሄደው ሰልፍ ሶስት ሰዎች በጸጥታ ኃይሎች መገደላቸውና 38 የሚደርሱት መቁሰላቸውን የሱዳን ዶክተሮች ተናግረዋል። የዩናይትድ ስቴትስ የምስራቅ አፍሪካ ልዩ ልዑክ ጀፍሪ ፌልትማን ባለፈው ማክሰኞ በሰጡት መግለጫ የሱዳን ወታደሮች በቅዳሜው ሰልፈኞች ላይ የፈጸሙት ተግባር በአገሪቱ ስልጣን ወደ መጋራቱ ስምምነት የመመለስ አስፈላጊነትና እድልን ከፍ ያደርገዋል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በናይጄሪያ ሌጎስ ባለፈው ሰኞ በግንባታ ላይ እያለ በተደረመሰው የባለ 21 ፎቅ ሰማይ ጠቀስ አፓርትመንት ህንፃ ላይ የሞቱት ሰዎች ቁጥር ትናንት ረቡዕ 22 መድረሱን የአገሪቱ የድንገተኛ ጊዜ አገልግሎት ሰጪ ተቋም አስታወቀ። ከአደጋው እስካሁን መትረፋቸው የታወቁት ሰዎች ዘጠኝ ብቻ መሆናቸውም በመግለጫው ተጠቅሷል። በዩናይትድ ስቴትስ የስራ አጥነት ጥቅማጥቅም ጠያቂዎች ቁጥር መቀነሱንና የኮቪድ-19 ወረርሽኝ ከመጣ ወዲህ ዝቅተኛው ቁጥር የተመዘገበ መሆኑን የዩናይትድ ስቴትስ ስራ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። ባለፈው ሳምንት መጨረሻ የተመዘገበው የስራ አጥ ድጋፍ ጠያቂዎች ቁጥር 269 ሺህ ሲሆን ቀደም ሲል ከነበረው ሳምንት በ14 ሺህ የቀነሰ መሆኑም ተገልጿል። ባለፈው ሳምንት መጨረሻ የተመዘገበው ሳምንታዊው የስራ አጥነት ድጋፍ ጠያቂዎች ቁጥር 269 ሺህ ሲሆን ቀደም ሲል ከነበረው ሳምንት በ14 ሺህ የቀነሰ መሆኑም ተገልጿል። ከኮቪድ እያገገመ በሚገኘው የምጣኔ ሀብት እድገት የስራ አጥ ድጋፍ አመልካቾች ቁጥር እየቀነሰ መምጣቱ የተነገረ ሲሆን እንደ አውሮፓ አቆጣጠር በ2020 7.1 ሚሊየን የነበረው ዛሬ ወደ 2.1 ሚሊየን መውረዱ ተመልክቷል። ግዙፉ የማኅበራዊ ሚዲያ ፌስቡክ በሺዎች የሚቆጠሩ ገጾች የተሞላው የውስጥ አዋቂ ሰነድ በድርጅቱ ውስጥ ይሰራ በነበረ ግለሰብ ይፋ መደረጉ ድርጅቱን በሕዝብ ፊት የሚያቀርበውና ለቁጥጥር ምርመራ የሚዳርገው መሆኑ ተመለከተ። የፌስቡክ ወረቀቶች ወይም ፌስቡክ ፔፐርስ የሚል ስያሜ የተሰጠው ይህ ባለብዙ ሺህ ገጾች ሰነድ ፌስቡክ ውስጥ የምርት ስራ አስኪያጅ ሆነው ይሰሩ በነበሩት ፍራንሲስ ሃውገን 17 ለሚደርሱ የዩናይትድ ስቴትስ የዜና ድርጅቶች በጋራ ተቀናጅተው በየግላቸው እንዲጠቀሙበት የተሰራጨ ሰነድ ነው። ባለፈው ጥቅምት መጨረሻ አካባቢ በተቀናጀ ተመሳሳይ ቀን የተለቀቀው ይህ ሰነድ ፌስቡክ የደንበኞቹን ቁጥርና ትርፍ በማሳደግ ላይ ብቻ በመጠመዱ ሰዎች መድረኩን እንዴት አድርገው ጥላቻና የሐሰት መረጃዎችን ለማሰራጨት እንደሚጠቀሙበት የሚያጋልጥ ነው ተብሏል። ፌስቡክ ወሳኝ በሆነባቸውና የጥላቻና የሐሰት መረጃዎች ተጎጂ የሆኑት የተወሰኑ አገሮች የተካተቱበት መሆኑም ተመልክቷል። የኮቪድ-19 ወረርሽኝ ባለፈው ዓመት የነበረውን የዓለምን የነፍስ ወከፍ ዕድሜ አሳጥሯል ሲል በዚህ ሳምንት የወጣ አንድ ዓለም አቀፍ ጥናት አመለከተ። በኦክስፎርድ ዩኒቨርሲቲ የሕብረተሰብ ጤና ፕሮፌሰር ናዙር ኢስላም የሚመራው የአጥኚዎች ቡድን ከዚህ ድምዳሜ የደረሰው በጣም ከፍተኛና መካከለኛ ገቢ ባላቸው 37 አገሮች እንደ ኤሮፓ አቆጣጠር ከ2005 እስከ 2019 የሞቱትን ሰዎች የነፍስ ወከፍ ዕድሜ ላይ ባደረገው ጥናት መሰረት ነው። ቢኤምጄ በተባለው የሳይንስ መጽሔት ላይ የወጣው ዘገባ የነፍስ ወከፍ ዕድሜ በከፍተኛ ደረጃ የወደቀው በሩሲያ መሆኑን ገልጾ የወንዶች በ2.33 የሴቶች ደግሞ በ1.14 ዓመት መቀነሱን አመልክቷል። ከሩሲያ ቀጥሎ ሁለተኛዋ ዩናይትድ ስቴትስ ስትሆን በወንዶች 2.27 ሴቶች ደግሞ 1.61 ዓመት መቀነሱን የአጥኚዎቹ ድንግኝት አስታውቋል። በድምሩ 31 የሚሆኑ አገሮች የነፍስ ወከፍ ዕድሜያቸው የተቀነሰባቸው ሲሆን ጨምሮ የተገኘባቸው ወይም ምንም ለውጥ ያልታየባቸው አገሮች ስድስት ብቻ መሆናቸውም ጥናቱ አመልክቷል። የተጠቀሱት ስድስቱ አገሮች ዴንማርክ፣ አይርላንድ፣ ኒውዚላንድ፣ ኖርዌይ፣ ደቡብ ኮሪያና ታይዋን ናቸው። ወረርሽኙ ከተከሰተበት ጊዜ ጀምሮ እስካሁን በመላው ዓለም ከአምስት ሚሊዮን ሰዎች በላይ በወረርሽኙ መሞታቸው መነገሩ ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ጥቅምት 25 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ በራዲዮ ቴሌቪዥን ስርጭታችን የድምፅና ምስል አቀናባሪያችን ጀስቲን ትዌይን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። ማንሳት ያለብን አሁን ይህን አስቸኳይ ጊዜ አዋጅ ለማወጅ ሕገ መንግስቱ በሚጠይቀው ሁኔታ አስገዳጅ ሁኔታ ተፈጥሯል አልተፈጠረም ነው። በእኔ በኩል ተፈጥሯል የሚል እምነት አለ። የህግ ጠበቃው አቶ አምሃ መኮንን የሰማችኋቸው በአስቸኳይ ጊዜ አዋጁ ዙሪያ ያቀረቡትን የህግ ትንታኔ ቆየት ብለን እናሰማለን። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ በመላው ኢትዮጵያ ተፈጻሚ የሚሆነው የአስቸኳይ ጊዜ አዋጅ በህዝብ ተወካዮች ምክር ቤት ዛሬ ጸድቋል። በአሁኑ ጊዜ በሀገር ህልውና ላይ የተደቀኑትን አደጋዎች በመደበኛዊ ህግ ማስከበር ስርዓት ለመቋቋም አዳጋች ሆነዋል በሚል የሚኒስትሮች ምክር ቤት ያወጣው ይህ አስቸኳይ አዋጅ ቁጥር አምስት ሁለት ሺ አስራ አራት በተወካዮች ምክር ቤት በአንድ ድምፀ ተአቅቦ በአብላጫ ድምፅ ነው የጸደቀው ከአዋጁ ትናንት ከትናንት በስቲያት ጥቅምት 23 ጀምሮ ለስድስት ወራት ተግባራዊ እንደሚሆን የተገለጸ ሲሆን አዋጁን ለማስፈጸም በጠቅላይ ኤታማዦር ሹም የሚመራ የአስቸኳይ ጊዜ አዋጅ መምሪያ ዕዝ መቋቋሙም ይታወሳል። ኬኔዲ አባተ ዝርዝሩን ይዘዋል። በሀገር ህልውናና ሉዓላዊነት ላይ የተደቀነውን አደጋ ለመከላከል በሚል በሚኒስትሮች ምክር ቤት የወጣው የአስቸኳይ ጊዜ አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። ምክር ቤቱ ዛሬ ባካሄደው አንደኛ ዓመት የስራ ዘመን አንደኛ መደበኛ ስብሰባው ነው ከጥቅምት 23 ጀምሮ ተፈጻሚ እንዲሆን የተወሰነውን የአስቸኳይ ጊዜ አዋጅ ያጸደቀው። በአዋጁ አስፈላጊነትና በሚወሰዱ እርምጃዎች ዙሪያ የምክር ቤቱ አባላት ውይይት ባደረጉበት ወቅት የተለያዩ ጥያቄዎች የተነሱ ሲሆን ከእነዚህም መካከል አዋጁን ለማስፈጸም የተቋቋመው የአስቸኳይ አዋጅ መምሪያ እዝ ለምን በጠቅላይ ሚኒስትሩ አይመራም የሚል ይገኝበታል። እዙን የሚመራው መምሪያ ፖለቲካሉን እና ሚሊተሪ ዊንጉን የሚመራ ሆኖ በጠቅላይ ሚኒስትሩ በቀጥታ እንዲመራ ያልተደረገው ለምንድን ነው? ምክንያቱም በመርህ ደረጃም አርሚው የአርሚው አዛዦችም በፖለቲካ ጉዳዮች አይሳተፉም ተብሎም ስለሚታሰብ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለጥያቄው ተከታዩን ምላሽ ሰጥተዋል። የአስቸኳይ ጊዜ አዋጁን አፈጻጸም የሚመራው የመምሪያው እዝ የሚመሩት ኤታማዦር ሹሙ ቢሆኑም ተጠሪነቱ የእዙ ተጠሪነት ለጠቅላይ ሚኒስትሩ እንደሆነ በአንቀጽ ሰባት ንዑስ አንቀጽ ሁለት ተቀምጧል። ስለዚህ የበላይ ሆነው የሚከታተሉትና የሚመሩት ተጠሪነቱም ለጠቅላይ ሚኒስትሩ ስለሆነ ጠቅላይ ሚኒስትሩ እንደሆኑ ተመላክቷል። የአስቸኳይ አዋጅ መምሪያ እዙ ከፍተኛ የጸጥታ ችግር ባለባቸው አካባቢዎች አመራር ከማገድና በአዲስ ከመተካት አንጻር ስለሚወስዳቸው እርምጃዎችም ከምክር ቤቱ ለተነሳው ጥያቄ ሚኒስትሩ ምላሽ ሰጥተዋል። በከፍተኛ የጸጥታ ችግር ና በጦርነት ውስጥ ባሉ አካባቢዎች ለጊዜው አመራር ሊታገዱ ይችላሉ። እንዲሁም ጭምር በሌላ ሚሊታሪም ሊመሩ ይችላሉ የሚለው ግልጽ አይደለምና በደንብ ይብራራልን። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለጥያቄው ተከታዩን ምላሽ ሰጥተዋል። አንዳንድ አካባቢዎች ላይ በቀበሌ ወይ በወረዳ ደረጃ ያሉ አስተዳድሮች የአስተዳደር መዋቅሮች ሊፈርሱ ይችላሉ ወይም ደግሞ እዛ አካባቢ ያሉ የቀበሌ ወይም የወረዳ መስተዳደር አመራሮች አንዳንዶቹ ስራቸውን፣ ኃላፊነታቸውን በአግባቡ ላይወጡ ይችላሉ። እንደዛ በሚሆንበት ጊዜ በተለመደው መልኩ ስራቸውን እየሰሩ ነው ወይ ብሎ ገምግሞ ሌላ አይነት ረዥም ሂደት ተከትሎ ማንሳትና መተካት አሁን ያለንበት ሁኔታ ማያመች ስለሆነ እንደዚህ ያለ የጸጥታ ችግርና ስጋት በተፈጠረባቸው አካባቢ ፈጣን ምላሽ መስጠት ስለሚያስፈልግ በሲቪል ወይም በወታደራዊ አመራር መተካት በከፊል ወይም በሙሉ ማገድ አስፈላጊ ሊሆን ስለሚችል ያንን የሚያስችል የህግ ማዕቀፍ ስለሚያስፈልግ ነው። በአስቸኳይ ጊዜ አዋጁ የሚወሰዱ እርምጃዎች ተብለው ከተጠቀሱት መካከል የአስቸኳይ ጊዜ አዋጅ መምሪያ እዝ የሀገርን ህልውናና ሉዓላዊነት እንዲሁም የሰላማዊ ዜጎችን ደህንነት ለመጠበቅ አስፈላጊ ነው ብሎ ሲያምን በየትኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የትኛውንም ሌላ የጸጥታ አካል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ ሊሰጥ ይችላል የሚለው ይገኝበታል። እድሜያቸው ለወታደራዊ አገልግሎት የደረሱና የጦር መሳሪያ የታጠቁ ዜጎች ወታደራዊ ስልጠና እንዲ ወስዱ ወታደራዊ ግዳጅ እንዲቀበሉ ወይም ይህን ማድረግ የማይችሉ ሲሆን በአማራጭ ትጥቃቸውን ለመንግስት እንዲያስረክቡ ሊያዝ እንደሚችል የሰዓት እላፊ ገደብ ሊወስን እንደሚችል እንዲሁም ማናቸውም የሕዝብ የመገናኛና የሕዝብ መጓጓዣ ዘዴ እንዲዘጋ ወይም እንዲቋረጥ ትዕዛዝ ሊሰጥ እንደሚችልም ተመልክቷል። በአዋጁ እንደተደነገገው እዙ ከሽብር ቡድኖች ጋር ይተባበራል ብሎ ምክንያታዊ በሆነ መልኩ የተጠረጠረ ማንኛውንም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ቁጥጥር ስር ለማድረግ ይህ አዋጅ ተፈጻሚ ሆኖ እስካለበት ጊዜ ድረስ ይዞ ለማቆየት ወይም በመደበኛ ህግ ተጠያቂ እንዲሆኑ ለማድረግ ይችላል። በእዙ የሚወሰዱ ሌሎች እርምጃዎችም በአዋጁ የተካተቱ ሲሆን በዚህ አዋጅ በተሸፈኑ ጉዳዮች ላይ የአስቸኳይ ጊዜ አዋጁ እስኪጠናቀቅ ድረስ የትኛውም የዳኝነት አካል ስልጣን እንደማይኖረውም ተገልጿል። የዚህን አዋጅ ድንጋጌዎችና በአዋጁ መሰረት የወጡ መመሪያዎችን ተላልፎ የተገኘ ማንኛውም ሰው እስከ ሶስት ዓመት በሚደርስ ቀላል ስርዓት ወይም እንደ ጥፋቱ ክብደት እስከ አስር ዓመት በሚደርስ ጽኑ ስርዓት ይቀጣል የሚለው አዋጁ የተፈጸመው ወንጀል በሌሎች ህጎች ከዚህ ከፍ ያለ ቅጣት የሚያስከትል ከሆነ የከበደው ቅጣት ተፈጻሚ እንደሚሆንም ጠቅሷል። በአሁኑ ጊዜ በሀገር ህልውና ላይ ተደቅነዋል የተባሉትን አደጋዎች በመደበኛው የህግ ማስከበር ስርዓት ለመቋቋም አዳጋች ሆኗል በሚል በህገ መንግስቱ አንቀጽ 93 መሰረት የሚኒስትሮች ምክር ቤት ያወጣው ይህ አዋጅ ቁጥር አምስት ህዝባር በመላው ኢትዮጵያ ለቀጣይ ስድስት ወራት ተፈጻሚ የሚሆን ነው። የህዝብ ተወካዮች ምክር ቤትም የቀረበለትን ረቂቅ አዋጅ ቁጥር 1264 ህዝባር 2014 ሆኖ እንዲጸድቅ በአንድ ድምፅ ታቅቦ በአብላጫ ድምፅ ወስኗል። በተጨማሪም ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ በሙሉ ድምፅ ጸድቆ የተቋቋመ ሲሆን ቃለ መሐላም ፈጽሟል። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ። አመሰግናለሁ ኬኔዲ። አድማጮች ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። ሀብታሙ ስዩም የአዋጁን ህጋዊነትና በአተገባበሩም ላይ ሊደረጉ የሚገቡ ጥንቃቄዎችን አስመልክቶ የህግ ባለሙያንና ቀደም ብለን ያስተዋውቅናቸውን የመብቶች ተከራካሪውን አቶ አመሀ መኮንን አዋይቷል። አቶ አመሀ የኢትዮጵያ ህግ ባለሙያዎች ለሰብአዊ መብቶች የተሰኘ ተቋምም ዋና ስራ አስኪያጅ ናቸው። ወደ ምልልሳቸው ይህ በጥልቀት የሚቆፍረው ጉድጓድ ጠላት የሚቀበርበት እንጂ ኢትዮጵያ የምትፈርስበት አይሆን። የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን የሰማ ናቸው። አንድ ዓመት በሞላው አስቀድሞ በትግራይ ክልል በመቀጠል ደግሞ ወደ ሌሎች ክልሎች በተስፋፋው ጦርነት መጀመሪያ ላይ በትግራይ ሕዝቦች ነጻ አውጪ ግንባር ጥቃት የተገደሉ የመንግሥት ወታደሮችን ለመዘከር በተዘጋጀ ልዩ ስነ ሥርዓት ላይ ከተናገሩት የተወሰደ ነው። የአሁኑ ንግግራቸው የተሰማው የትግራይ ኃይሎች ተጨማሪ ከተሞችን እየተቆጣጠሩ ምናልባትም ወደ ዋና ከተማዋ አዲስ አበባ እያመሩ ስለመሆኑ እየተነገረ ባለበት ወቅት ነው። የሀገሪቱ የመከላከያ ሰራዊት ግንባታ አስተባባሪ ሌተናል ጀነራል ባጫ ደበሌ ግን ከሚነገረው በተቃራኒ ኃይላቸው ሽንፈት እንደማይጎበኘው ተናግረዋል። ሁለት እነዛ ለወደቁት ጀግኖቻችን ማዘን አንድ ነገር ነው። ማንባት አንድ ነገር ነው። ነገር ግን እዛ መቆም የለብንም። እያንዳንዳችን ለራሳችን ቃል እንግባ። እያንዳንዳችን በጋራ ቃል እንግባ። ይህን ካደረግን ይህን ኃይል ማንበርከክ መቅበር ይቻላል። ኢትዮጵያ አስቸኳይ ጊዜ አዋጅ አውጃለች። ባለስልጣናትም ዜጎች መሳሪያዎቻቸውን እንዲያስመዘግቡና አካባቢያቸውን እንዲጠብቁ አሳስበዋል። የስድስት ወር ርዝማኔ ያለው የአስቸኳይ ጊዜ አዋጅ ዜጎች ወደ ጦር ግንባሮች እንዲዘምቱ ለማድረግም ያስችላል። ኢንጂነር መርከብ ሽፈራው ሮይተርስ ካናገራቸው የዘመቻ ጥሪውን ለመቀበል ዝግጁ ከሆኑ የአዲስ አበባ ከተማ ነዋሪዎች መካከል አንዱ ነው። ስለዚህ ወጣቶች በሚያደርጉት ሙያ ነው መቀላቀል ፈልገው ረዲ እስከ ግንባር መዝመት አለብህ የሚል ሀሳብ አለ። በአሁኑ አዋጅ መሠረት ባለስልጣናት ከሽብርተኛ ቡድኖች ጋር ይተባበራል በሚል የሚጠረጥሩትን ካለ ፍርድ ቤት ትእዛዝ በቁጥጥር ስር ለመዋል ተፈቅዶላቸዋል። የትግራይ ህዝቦች ነጻ አውጪ ግንባር በግንቦት ወር ሽብርተኛ ኃይል ተብሎ መፈረጁ ይታወሳል። አዋጁ ከታወጀ ከጥቂት ጊዜያት በኋላ በመዲናዋ የትግራይ ብሔር ተወላጆች ለእስር እየተዳረጉ ነው የሚሉ ዘገባዎች ከዚህም ከዚያም እየተሰሙ ይገኛሉ። ሮይተርስ የከተማዋን ፖሊስ ቃል አቀባይ ለማግኘት ያደረገው ጥረት አለመሳካቱን ጠቅሰዋል። የዚህ ሁሉ መነሻው የሆነው ጦርነት የተቀሰቀሰው ባለፈው ዓመት ወርሃ ህዳር ላይ ነበረ። ምክንያቱ ደግሞ የፌዴራሉን መንግስት ለበርካታ ዓመታት ተቆጣጥረው በነበሩት የትግራይ ኃይሎችና በአሁኑ ጠቅላይ ሚኒስትር አብይ አህመድ መካከል ፖለቲካዊ ልዩነት መፈጠሩ ነበረ። በትግራይ ክልል ብቻ ከሁለት ሚሊዮን በላይ የሆኑ ሰዎችን ከቤት ንብረታቸው ያፈናቀለው ወደ አራት መቶ ሺህ ሰዎችን ከረሃብ ጋር እንዲፋጠጡ ያደረገው ጦርነት እንዲቆም ሲያሳስብ የሰነበተው የተባበሩት መንግስታት ድርጅት ከኢትዮጵያ ሰብዓዊ መብት ኮሚሽን ጋር በጥምረት የደረሱበትን በሪፖርት መልክ በትናንትናው ዕለት ይፋ አድርጓል። የተባበሩት መንግስታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽነር ሚሼል ባችሌት በትግራይ ክልል ይኖሩ የነበሩ ሰላማዊ ሰዎች ሰዎች ላስከፊ ኃይል ጥቃትና ስቃይ ተጋልጠዋል። ጥምሩ የምርመራ ቡድን በርካታ ጥሰቶችን አግኝቷል። እነዚህ ጥሰቶች ከሕግ አግባብ ውጪ መግደልን፣ ማሰቃየትን፣ ጾታና ወሲብን መሰረት ያደረጉ ጥቃት በአንድ ሀገር ውስጥ የአስቸኳይ ጊዜ አዋጅ ታወጀ ሲባል ምን ማለት ነው? ይህ አዋጅስ መታወጁ የሀገር ይህ በጥልቀት የሚቆፍረው ጉድጓድ ጠላት የሚቀበርበት እንጂ ኢትዮጵያ የምትፈርስበት አይሆን የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን የሰማ ናቸው። አንድ ዓመት በሞላው አስቀድሞ በትግራይ ክልል በመቀጠል ደግሞ ወደ ሌሎች ክልሎች በተስፋፋው ጦርነት መጀመሪያ ላይ በትግራይ ህዝቦች ነጻ አውጪ ግንባር ጥቃት የተገደሉ የመንግስት ወታደሮችን ለመዘከር በተዘጋጀ ልዩ ስነ ስርዓት ላይ ከተናገሩት የተወሰደ ነው። የአሁኑ ንግግራቸው የተሰማው የትግራይ ኃይሎች ተጨማሪ ከተሞችን እየተቆጣጠሩ ምናልባትም ወደ ዋና ከተማዋ አዲስ አበባ እያመሩ ስለመሆኑ እየተነገረ ባለበት ወቅት ነው። የሀገሪቱ የመከላከያ ሰራዊት ግንባታ አስተባባሪ ሌተናል ጀነራል ባጫ ደበሌ ግን ከሚነገረው በተቃራኒ ኃይላቸው ሽንፈት እንደማይጎበኘው ተናግረዋል። ሬው ዕለት እነዛ ለወደቁት ጀግኖቻችን ማዘን አንድ ነገር ነው፣ ማንባት አንድ ነገር ነው። ነገር ግን እዛ መቆም የለብንም። እያንዳንዳችን ለራሳችን ቃል እንግባ፣ እያንዳንዳችን በጋራ ቃል እንግባ። ይሄን ካደረግን ይህን ኃይል ማንበርከት መቅበር ይቻላል። ኢትዮጵያ አስቸኳይ ጊዜ አዋጅ አውጃለች። ባለስልጣናትም ዜጎች መሳሪያዎቻቸውን እንዲያስመዘግቡና አካባቢያቸውን እንዲጠብቁ አሳስበዋል። የስድስት ወር ርዝማኔ ያለው የአስቸኳይ ጊዜ አዋጅ ዜጎች ወደ ጦር ግንባሮች እንዲዘምቱ ለማድረግም ያስችላል። ኢንጂነር መርከብ ሽፈራው ሮይተርስ ካናገራቸው የዘመቻ ጥሪውን ለመቀበል ዝግጁ ከሆኑ የአዲስ አበባ ከተማ ነዋሪዎች መካከል አንዱ ነው። ስለዚህ ወጣቶች በሚያደርጉት ሙያ ነው መቀላቀል እንፈልገው ረዲ እስከ ግንባር መዝመት አለብ የሚል ሀሳብ አለ። በአሁኑ አዋጅ መሠረት ባለስልጣናት ከሽብርተኛ ቡድኖች ጋር ይተባበራል በሚል የሚጠረጥሩትን ካለ ፍርድ ቤት ትእዛዝ በቁጥጥር ስር ለመዋል ተፈቅዶላቸዋል። የትግራይ ሕዝቦች ነጻ አውጪ ግንባር በግንቦት ወር ሽብርተኛ ኃይል ተብሎ መፈረጁ ይታውሳል። አዋጁ ከታወጀ ከጥቂት ጊዜያት በኋላ በመዲናዋ የትግራይ ብሔር ተወላጆች ለእስር እየተዳረጉ ነው የሚሉ ዘገባዎች ከዚህም ከዚያም እየተሰሙ ይገኛሉ። ሮይተርስ የከተማዋን ፖሊስ ቃል አቀባይ ለማግኘት ያደረገው ጥረት አለመሳካቱን ጠቅሰዋል። የዚህ ሁሉ መነሻው የሆነው ጦርነት የተቀሰቀሰው ባለፈው ዓመት ወርሃ ህዳር ላይ ነበረ። ምክንያቱ ደግሞ የፌዴራሉን መንግስት ለበርካታ ዓመታት ተቆጣጥረው በነበሩት የትግራይ ኃይሎችና በአሁኑ ጠቅላይ ሚኒስትር አብይ አህመድ መካከል ፖለቲካዊ ልዩነት መፈጠሩ ነበረ። በትግራይ ክልል ብቻ ከሁለት ሚሊዮን በላይ የሆኑ ሰዎችን ከቤት ንብረታቸው ያፈናቀለው ወደ አራት መቶ ሺህ ሰዎችን ከረሃብ ጋር እንዲፋጠጡ ያደረገው ጦርነት እንዲቆም ሲያሳስብ የሰነበተው የተባበሩት መንግስታት ድርጅት ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በጥምረት የደረሱበትን በሪፖርት መልክ በትናንትናው ዕለት ይፋ አድርገዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባችሌት በትግራይ ክልል ይኖሩ የነበሩ ሰላማዊ ሰዎች ሰዎች ላስከፊ የኃይል ጥቃትና ስቃይ ተጋልጠዋል። ጥምሩ የምርመራ ቡድን በርካታ ጥሰቶችን አግኝቷል። እነዚህ ጥሰቶች ከሕግ አግባብ ውጪ መግደልን፣ ማሰቃየትን፣ ጾታና ወሲብን መሰረት ያደረጉ ጥቃቶችን፣ ስደተኞች ላይ ያነጣጠሩ ጥቃትና ሰላማዊ ሰዎችን በግዳጅ ማፈናቀልን ያካትታሉ። ሚሸል ባችሌት እነዚህ የመብት ረገጣዎች የተፈጸሙት በሁሉም የጦርነቱ ተሳታፊ አካላት መሆኑን አስታውሰው አንዳንዶቹ እንደ ጦር ወንጀልና በሰብአዊነት ላይ እንደተፈጸመ ወንጀል ሊቆጠሩ የሚችሉ ስለመሆናቸውም አጽንኦት ሰጥተዋል። ተጠያቂነት ይኖርም ዘንድ ጠይቀዋል። በሌላ ተያያዥ ዜና ዛሬ ሐሙስ ጥቅምት 24 2014 ዓ ም የሰሜኑ የኢትዮጵያ ክፍል ጦርነት የተጀመረበትን ቀን በማሰብ በውጭ የሚገኙ ኢትዮጵያውያን የትግራይ ተወላጆች ሰላማዊ ሰልፍ በማካሄድ ላይ ይገኛሉ። በመቶዎች የሚቆጠሩ የዋሽንግተን ዲሲ ሜሪላንድና ቨርጂኒያ ክፍለ ግዛት ነዋሪዎች ዛሬ ሰልፍ የወጡበትን ዓላማ ሲገልጹ ወደ ትግራይ ክልል የሚያስገቡ መንገዶች ተዘግተው ህዝብ በረሃብ እንዲያልቅ የተፈረደበት በመሆኑ የዩናይትድ ስቴትስ መንግስትና የአሜሪካ ተራዶ ድርጅት ዩኤስኤድ ጫና በመፍጠር መንገዶችን እንዲያስከፍቱና የረዴት እህል እንዲያስገቡ ለማሳሰብ መሆኑን ተናግረዋል። ሰልፈኞቹ ወደ አሜሪካ የውጭ ጉዳይ መስሪያ ቤትና የአሜሪካ ተራዶ ድርጅት ዩኤስኤድ መስሪያ ቤትን በመሄድ ጥያቄያቸውን እንደሚያቀርቡ እንዲሁም ወደ ሰማዕታት ሐውልት በመሄድ የሻማ ማብራት መርሃ ግብር እንደሚያከናውኑ አስተባባሪዎቹ ለሪፖርተራችን ሳራ ፍሳዬ ገልጸውላታል። ስቱዲዮ ውስጥ የገጠመን የቴክኒክ ችግር ቀደም ብዬ ያስተዋወቅኩትን ትንታኔ የባለሙያ ትንታኔ አይደለም የሚያቀርብ ነው። አንድ አመት የሞላውን ግጭት አስመልክቶ የተሰናዳ ቅንብር ነበር የተከታተላችሁት። አሁን ያን ትንታኔ ቆየት ብለን እናሰማለን። ከዚያ በፊት ግን ወዲህ ወደ ዩናይት ስቴትስ ሲመልሰን ሌላ ዘገባ አለን። የትግራይ ክልል አማጽያን ኃይሎች የፌዴራል መንግስቱ መቀመጫ ወደ ሆነችው አዲስ አበባ እየገፋን ነው ባሉበትና የኢትዮጵያ መንግስት የአስቸኳይ ጊዜ ባወጀበት በአሁኑ ወቅት የዩናይት ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን ዛሬ ሐሙስ እና ነገ አርብ በአዲስ አበባ ለሚያደርጉት የሁለት ቀናት ቆይታ ወደዚያው አምርተዋል። የአሜሪካ ድምጿ ከፍተኛ የዲፕሎማሲያዊ ጉዳዮች ዘጋቢ ሴኒሴን ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረሞ እንደሚከተለው ታቀርበዋለች። የኢትዮጵያ መንግስት ከኤርትራ መንግስት ጋር በመጣመር በሰሜን ኢትዮጵያ በትግራይ ክልል ካሉ አማጽያን ጋር የጀመረው ጦርነት ልክ ዛሬ አንድ ዓመት ሞላው። የአማጽያኑ ኃይሎች በጥቂት ወራት አሊያም ሳምንታት ውስጥ አዲስ አበባ በመዳፋችን ስር ትወድቃለች እያሉ ሲሆን፣ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በበኩላቸው መንግስታቸው እንደሚያሸንፍ እንዲህ ሲሉ ቃል ገብተዋል አትፈርስም። ኢትዮጵያ ትበለጽጋለች። ኢትዮጵያ የሞከሯትን ሁሉ በልጆቿ ደምና አጥንት አሸንፋ ከነክብሯ ለዘላለም ትኖራለች። ኢትዮጵያን የአዲስ አበባ ነዋሪዎች መንግስታቸው የአስቸኳይ ጊዜ አዋጅ ማወጁን እንዲሁም አማጽያኑ በአካባቢያቸውና በመዲናዋ ዙሪያ ሊያደርሱ ከሚችሉት ጥቃት እንዲጠብቁ መንግስት ማሳሰቡን በጋዜጣ ላይ ሲያነቡ፣ በአንጻሩ የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያ መንግስትና አጋሮቻቸውን እየደረሰ ላለው ስቃይ ተጠያቂ አድርገዋል። የኃይል አምላኪዎች ግን ውጊያውን ለማስቀጠል ስለወሰኑ ያለን አማራጭ ጠላቶቻችንን በኃይል መደምሰስ ስለሆነ ነው። እርጊያው የገባ ነው። ሰሞኑ ጠላት ያለውና የሌለው ኃይሉን በማንቀሳቀስ ከፍተኛ ውጊያ ሲያካሄድ ነው የቆየው። ቱርፉ ግን ውድመት፣ ኪሳራ፣ እልቂት ነው የሆነ ያለው። አሁንም የትግራይ ሰራዊት ግስጋሴ ማስቆም እንደማይችል በድጋሚ ተረጋግጧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በጦርነቱ እየተሳተፉ ያሉ አካላት በሙሉ ግጭቱን በማቆም የዜጎችን መብትና ሕይወት እንዲጠብቁ ጥሪ ያቀረቡ ሲሆን ተጨማሪም የውጭ ጉዳይ ሚኒስተሩ ወደ ኢትዮጵያ የሚደረጉ ጉዞዎችን በተመለከተ ደረጃ አራት የጉዞ መመሪያ ማውጣቱን እንዲህ ሲሉ ያስረዳሉ ይህ ይሄ ማለት የዩናይትድ ስቴትስ ዜጎች ወደ ኢትዮጵያ እንዳይጓዙ እየመከርን ነው ማለት ነው። በአሁኑ ሰዓት ኢትዮጵያ ያሉ የዩናይትድ ስቴትስ ዜጎችም በስራ ላይ ያሉ የንግድ መጓጓዣ አማራጮችን በመጠቀም ከሀገር እንዲለቁ ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባሽሌት አንድ ዓመት የፈጀው ግጭት ከፍተኛ የሆነ ጭካኔ የታየበት ነው ይላሉ። በዚህ ሰዓት በትግራይ ግጭት ላይ የተሳተፉ አካላት በሙሉ ዓለም አቀፍ የሰብአዊ መብቶች ጥሰቶችን መፈጸማቸውን እንዲሁም የሰብአዊና የስደተኛ ህጎችን መጣሳቸውን እንድናምን የሚያደርጉ ምክንያታዊ መሰረቶች አሉን። አንዳንዶቹ የጦር ወንጀል እንዲሁም በሰብአዊነት ላይ የተፈጸሙ ወንጀሎች ሊባሉ የሚችሉ ሲሆኑ የትግራይ ሰላማዊ ዜጎች አሰቃቂ ለሆነ ብጥብጥና ስቃይ ተዳርገዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ በኢትዮጵያ መንግስት ከተቋቋመው የኢትዮጵያ የሰብአዊ መብት ኮሚሽን ጋር በጋራ ባወጣው ሪፖርት በግጭቱ ወቅት ከፍተኛ የሆነ የቡድን አስገድዶ መደፈሮች በሴቶችና ህጻናት ላይ እንዲሁም አዋቂ ወንዶችና ህጻናት ወንዶች ላይ በጦርነቱ በተሳተፉ በሁሉም አካላት መፈጸሙን በዝርዝር አስቀምጧል። አድማጮች አሁን ወደ ተከታዩ ርዕስ እናልፍ። ኤደን እናመሰግናለሁ። ፌስቡክ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ላይ ያወጡትን ጽሁፍ ማንሳቱን አስታወቀ። ጠላታችንን በደማችን እንቀብራለን የሚለውንና አሸባሪ ካሉት ኃይል ጋር ሀገራቸውን ለመከላከል ዜጎች እንዲነሱ የሚያደርገውን ጥሪ የሚያደርገውን ንግግራቸውን ነው ፌስቡክ ከገጹ ላይ ያነሳው። በሐምሊን ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር እንዳልካቸው ጫላ ጽሑፉ የተነሳው በጫና ምክንያት ነው ይላሉ። ስምኝሽ የቆየ ዝርዝሩን ይዛለች። ጠቅላይ ሚኒስትር አብይ አህመድ ባለፈው እሁድ በፌስቡክ ገጻቸው ላይ ያወጡት ጽሁፍ ሰዎችን ለጥቃት የሚያነሳሱና ብጥብጥን የሚደግፉ ጽሁፎችን የሚከለክለውን የድርጅቱን ፖሊሲ የሚጻረር ነው ሲሉ የፌስቡክ እናት ኩባንያ ሜታ ቃል አቀባይ ኤሚሊ ኬን ለአሶሴትድ ፕሬስ በሰጡት ቃል አስታውቀዋል። ጽሁፉንም ፌስቡክ ከትላንት በስቲያ ማክሰኞ ጠዋት ማንሳቱን ጨምረው አመልክተዋል። ለኢትዮጵያ የመሞት ግዴታ የሁላችንም ነው ያሉት ጠቅላይ ሚኒስትር አብይ አሁን ከፌስቡክ ገጻቸው ላይ በተሰረዘው የቅስቀሳ ጥሪያቸው ባለህ መሳሪያና ቅም ተሰለፍ ብለዋል። ጠቅላይ ሚኒስትር አብይ 3.5 ሚሊዮን ተከታዮች ባለው የፌስቡክ ገጻቸው ላይ በየጊዜው ጽሁፍ እንደሚያወጡ ኤፒ በዘገባው አመልክቷል። ጠቅላይ ሚኒስትሩ በሐምሌ ወር በሰጡት አስተያየት መንግስታቸው በአሸባሪነት የፈረጀውንና ህወሀት የትግራይ ኃይሎች የሚለውን ኃይል ካንሰርና አረም ሲሉ ከገለጹ በኋላ ዩናይትድ ስቴትስ እና ሌሎች አጋሮች ሰብአዊነት የሚያጎድል ስላሉት ንግግር ኢትዮጵያን አስጠንቅቀዋል። በሐምሊን ዩኒቨርሲቲ ኮሚኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር እንዳልካቸው ጫላ ፌስቡክ ያወረደው የጠቅላይ ሚኒስትሩ ንግግር የሚተላለፈው ህግ አለ ብለው እንደማያምኑ ይናገራሉ። ፌስቡክ ንግግሮችን እና ሌሎችንም ይዘቶችን ኮንቴንትን ማለት ነው። በመስፈርቱ መሰረት ማህበረሰብ ደህንነት አደጋ ላይ ሊጥል ይችላል ብሎ የሚያስበውን ማንኛውንም ይዘት የጽሁፍ የቪዲዮ፣ ስዕል ሊሆን ይችላል፣ ሊያነሳ ይችላል፣ ሊያግድ ይችላል፣ ሊያወርድ ይችላል ከፕላትፎርሙ ላይ። እንግዲህ ያው አውረድኩት የሚለው የጠቅላይ ሚኒስቴሩን ንግግር የፌስቡክን የኮሚኒቲ ስታንዳርድ መርህ ይጥሳል፣ ስለዚህ ለኮሚኒቲ ሴፍቲ አደገኛ ነው በሚል መርህ ነው ያነሳው። እንግዲህ ንግግሩን አሁን ካለው የኢትዮጵያ የፖለቲካ ሁኔታ ጋር አመጣጥረሽ ስታየው የኮሚኒቲ ስታንዳርድ ይጥሳል ብዬ አላምንም ነኝ ፌስቡክ ይሄንን ያደረገበት ጉዳይ በተለያየ የፖለቲካ ፕሬሽር ድምዳሜ ላይ እንደደረሰ ነው የሚሰማኝ። ተባባሪ ፕሮፌሰር እንዳልካቸው ጫላ አንድ ጽሁፍ በፌስቡክ የማህበረሰቡን ልኬት ወይም ደረጃ ጥሷል ለመባል አንድ ቡድን ወይም ማንነት በግልጽ መጠቀስ አለበት ይላሉ። አሁን የምለው ለምሳሌ ይሄ ንግግር የፌስቡክን የማህበረሰብ ስታንዳርድ ይጥሳል የሚባለው ፓርቲኩለርሊ የሆነ ግሩፕ የሆነ ማህበረሰብን ለጥላቻ ያነሳሳ ነው ወይ? ሌሎችን ሰዎች አነሳስቶ ያንን ማህበረሰብ በስም ጠቅሶ ያንን ማህበረሰብ አጥቁ ነው ወይ የሚለው ንግግሩ፣ እንደዛ አይደለም የሚለው ንግግሩ ስለ አንድ የፖለቲካ ቡድን ነው የሚያወራው። ከዛ የባሱ ንግግሮች አሉ፣ ፌስቡክ ማያነሳቸው የተለያዩ ችግር ያለባቸውን ይዘቶች ከፕላትፎርም ላይ ማንሳት ብዙ ገንዘብ ይፈልጋል፣ ብዙ ሰዎችን መቅጠር ይፈልጋል። ፌስቡክ ያንን ማድረግ አይፈልግም፣ ግን በተለያየ የዜና ዘገባ ጩኸት ሲበዛበትና ፕሬሸር ውስጥ ሲገባ ያነሳው ነው የሚመስለኝ እንጂ ንግግሩ በጥሬው በምትመለከችበት ጊዜ ምንም አይነት የኮሚኒቲ ስታንዳርድ አይጥስም ብዬ ነው የማምነው እኔ። ተባባሪ ፕሮፌሰር እንዳልካቸው ፌስቡክ የኮንቴንት ሞዴሬሽን ወይም የይዘት ማስተዳደር ግልጽ የሆነ አሰራር ስለሌለው በራሱ መዝኖ የሚወስነው ውሳኔ የለውም፣ ሁልጊዜ በቀስቃሾች ጫና ነው የሚያደርገው ይላሉ። የኮንቴንት ሞዴሬሽን አንደኛ የትልቁ ችግሩ የፌስቡክ በጣም ሴክሬቲቭ ነው ወይም ደግሞ ሚስጢራዊ ነው። ምን አይነት መርህ ነው የሚከተሉት? ማን ነው ይሄንን ውሳኔ የሚወስነው? በኢትዮጵያ እንግዲህ ከሰላሳ አርባ ያላነሱ ቋንቋዎች ፌስቡክ ላይ ይዘቶች አላቸው። እነኝህም ማን ነው እየተከታተለ ይሄንን መርህ ይጥሳል ይሄ አይጥስም እያለ ውሳኔ የሚወስነው ይሄን የሚያደርግ ቡድን አለው ወይ ቀጥሯል ወይ ሲቀጥር ትራንስፓረንት በሆነ መንገድ ነው ወይ የቀጠረው በጣም በርካታ ከዚህ በፊትም እንደዚህ አይነት ብዙ ችግር ያለባቸው በኢትዮጵያም ሕግ በማህበረሰብም ሕግ በአሜሪካም ሕግ ሊያስቀጣ የሚችል የማህበረሰብን ከማህበረሰብ ሊያነሳሳ የሚችል በርካታ ይዘት ያላቸው በተለያዩ የኢትዮጵያ ቋንቋዎች አሁንም ድረስ አሉ። አሁንም ድረስ ማለት ነው፣ ያልተነሱ፣ የማይነሱ እና የጠቅላይ ሚኒስትሩ ንግግር ከዛ የባሰ ሆኖ ሳይሆን የተለያዩ የዓለም አቀፍ የሚዲያ ተቋማት ስለ ጉዳዩ በሰፊው ዘገባ ስለሰሩ የማህበረሰብ አንቂዎች ወይም አክቲቪስቶች ሌሎች የማህበራዊ ሚዲያ አውታሮች በተለይም በትዊተር ላይ ብዙ ጫና በመፍጠራቸው የተነሳ እንዲሁም ኢትዮጵያ ውስጥ አሁን ያለው የፖለቲካ ትኩሳት ወደዚህ ውሳኔ ላይ እንዲደርስ አድርጎታል። ፌስቡክ ከአሁን ቀደም አልፎ አልፎም ቢሆን የተለያዩ የዓለም መሪዎች ያወጧቸውን ጽሁፎች ማንሳቱን የዘገበው ኤፒ በያዝ ነው የአውሮፓያኑ 2021 ዓ ም መጀመሪያ የሰው ኃይል በዩናይትድ ስቴትስ ካፒቶል ህንፃ ላይ የተፈጸመውን የኃይል ጥቃት ተከትሎ ምርጫው ተጭበርብሯል ሲሉ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ያሰሙትን የቪዲዮ ንግግር አንስቷል። ፌስቡክ በወቅቱ የፕሬዝዳንቱ ንግግር ለቀጠለው የብጥብጥ እና የሁከት ስጋት አስተዋጽኦ አድርጓል ብሏል። ባለፈው ሳምንትም የቴክኖሎጂ መድረክ የብራዚሉ ፕሬዝዳንት ጄር ቦልሶናሮ ለሀገራቸው በቀጥታ በተሰራጨ የቪዲዮ መልእክታቸው የኮቪድ-19ን ክትባት አስመልክቶ የሰጡትን የሐሰት መረጃ ያዘለ አስተያየት ከገጹ ላይ አንስቶ ነበር። በሌላ በኩል የጠቅላይ ሚኒስትሩ ጽህፈት ቤት የመንግስት ኮሚኒኬሽን አገልግሎት ማምሻውን ባወጣው መግለጫ የጥፋት ኃይሉ ሲል የጠራው ኃይል ዓለም አቀፉን ማህበረሰብ ለማሳሳት የዘር ማጥፋት በትግራይ ህዝብ ላይ ተፈጽሟል፣ የትግራይን ህዝብ ለማንበርከክ ረሃብ እንደ ጦር መሳሪያ ተጠቅሟል፣ አስገድዶ መድፈርን የትግራይን ህዝብ ለመቅጫነት የኢትዮጵያ መንግስት ተጠቅሟልና፣ ወዘተ እያለ ሲጠቀምባቸው የነበሩ አሰልቺ ስብከቶቹን በዓለም አቀፍ ገለልተኛ ተቋም በተደረገው የእውነት ማፈላለግ ስራ እነዚህ ዳዎች በኢትዮጵያ መንግስት እንዳልተፈጸሙ ተረጋግጧል ብሏል። መግለጫው አክሎም ኢትዮጵያ ውስጥ ግጭት እንዲባባስ አበክረው የሚሰሩ እንደ ፌስቡክ አይነት ማህበራዊ ሚዲያዎች የጠቅላይ ሚኒስትራችንን መልእክት ከገጹ በመሰረዝ አጋርነቱን አሳይቷል ሲል ከሷል። በጠላት ያልተያዙ አካባቢዎችን እንደተያዙ በማስመሰል የተሳሳተ መረጃ እየዘገቡ ይገኛሉ ሲልም በስም ጠርቶ የከሰሳቸው የዜና አውታሮችም አሉ። በተለያየ መንግስታዊ ያልሆኑ ድርጅቶች ውስጥ ያሉ የጸጥታ ችግር እንዳለ በማስመሰል የግል ትምህርት ቤቶች እንዲዘጉ የማግባባት ስራ እየሰሩ ይገኛሉ ያለው ይኸው መግለጫ የመንግስት ባለስልጣናት ቪዛ እየጠየቁ ነው በሚል የውሸት ፕሮፓጋንዳ እየነዙ ነው። ከዲፕሎማሲ መርህ ውጪ የአንዳንድ ሀገር ኤምባሲዎች አዲስ አበባ እንደተከበበች በማስመሰልና ያሰቡት ውጥን እንዲሳካ በኤምባሲያቸው የሚሰሩ ዜጎቻቸው ወደ ሀገራቸው እንዲመለሱ እያሳሰቡ ይገኛሉ ሲል ከሷል። መንግስት በእንዲህ አይነት መንገድ ሀገርን ለማፍረስ የተጠመዱ ወገኖች ከድርጊታቸው እንዲቆጠቡ እያሳሰበ በሀገር ጉዳይ ቀልድ የለም እና ከድርጊቱ ባልተቆጠቡት ላይ የማ የማያዳግም እርምጃ እንደሚወስድ ያስጠነቅቃል ብለዋል። የኢትዮጵያንና የወዳጅ ሀገር ሚዲያዎች ለሕብረተሰባችን ትክክለኛውን መረጃ በወቅቱና በተገቢው ጊዜ እንድታቀርቡ መንግስት ይጠይቃል ብሏል። የመንግስት ኮሚዩኒኬሽንስ አገልግሎት መግለጫ አመሰግናለሁ። ስምኝሽ አድማጮች ወደ ተከታዩ የትንታኔ ርዕስ እንሻገራለን። ኢትዮጵያውያን ተገናኝተው ለሰላም መፍትሄ እንዲፈልጉ የኬንያው ፕሬዚዳንት ኡሁሩ ኬንያታ ጥሪ ማሰማታቸውን ይገልጣል። የዩጋንዳው ዮወሪ ሙሴቬኒም የኢጋድን ስብሰባ ጠርተዋል። ወገኖቹ በአስቸኳይ ውጊያና በጸብ መፈላለግ እንዲያቆሙ ኢጋድ ጠይቋል። የዩናይት ስቴትስ የዓለም አቀፍ የልማት ኤጀንሲ አስተዳዳሪ ሳማንታ ፓወር የፕሬዚዳንት ኬንያታ ደብዳቤ የማንቂያ ጥሪ ነው ብለዋል። ዝርዝሩን ድርጅት ደስታ ያቀርበዋል። እንደ ኬንያ ፕሬዚደንትና እንደ ኢትዮጵያ ታላቅ ወዳጅ፣ እንደ ምስራቅ አፍሪካ ማህበረሰብ ሊቀመንበር፣ እንደ አፍሪካ ፓሲፊክና ካሪቢያን አገሮች ድርጅት ተቀማጭ ፕሬዚደንት፣ እንደ በይነ መንግስታዊ የልማት ባለሥልጣን ኢጋድ ንቁ አባል እንደ አፍሪካ ህብረት የሰላምና ደህንነት ምክር ቤት አባል፣ በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት እንደ አፍሪካ ተጠሪ፣ ይህ ውጊያ ከተጫረ አንስቶ አስጨናቂው ቀውስ ፍጻሜ እንዲኖረው በንቃትና በትጋት ስጥር ቆይቻለሁ ብለዋል ፕሬዚደንት ኡሁሩ ኬንያታ። ኬንያታ ጥሪ ለኢትዮጵያ መንግስትና ህዝብ በሚል ርዕስ ትናንት ያወጡትን ደብዳቤ የጀመሩት የኢትዮጵያን ምንነትና ትርጉም አጉልተው በማሳየት ነበር። ኢትዮጵያ አፍሪካ ውስጥና በዓለም ዙሪያ በተበተነው አፍሪካዊም እይታ ትንግርት ሀገር ነች ብለዋል። የድንቅ ኅብረ ብዝሃነት በሺዎች ዓመታት የሚመዘዝ ቀልብ ነጣቂ ታሪክ ሀገር እንደ ኔቱ አገር ኬንያ ሲሉ ቀጠሉ ፕሬዝደንት ኬንያታ። ኢትዮጵያ የሰው ልጅ መገኛና ማለምለሚያ በመሆኗ ገና ትታወቃለች። የተባበሩት መንግስታት ድርጅት መስራች አገር የሆነችው ኢትዮጵያ ብዙ አገሮችና ህዝቦች ስለ አድነታቸው እንዲቆሙ፣ ቅኝ አገዛዝን ኢምፔሪያሊዝምንና ሌሎች የብዝበዛ አይነቶችን በመጋፈጥ ነፃነትን እንዲጠብቁ አነቃቂ ፋና ሆናቸዋለች ብለዋል። ፕሬዚደንት ኡሁሩ ኬንያታ የጦርነቱን አጀማመርና ሁኔታ ባስታወሱበትና ለአዲስ አስተሳሰብና መንገድ ምክር በለገሱበት ሐሳባቸው ሕግና ስርዓትን እንዲሁም በአገሪቱ ውስጥ ጸጥታና ደህንነትን ለመጠበቅና ለማበረታታት በቆመው የመንግስት መዋቅር ላይ በተሰነዘረው እጅግ አሳዛኝና አዋራጅ በሆነ ጥቃት ምክንያት የተነሳው አሳዛኝ የውስጥ ቀውስ ከተጀመረ አንድ ዓመት ሞላው ብለዋል። የቀውሱ መነሻዎች ምንም እንኳ እንደሚስተዋለው መራርና ተቀባይነት የሌላቸው ቢሆኑም እየቀጠለ ላለው መከራና ግድያዎች እንዲሁም አሁን አገሪቱን እያዳረሰ ላለው ግልጽ ጦርነት መቀጠል እንደ ማሳመኛ ምክንያትነት ሊቀጥሉ አይገባም ብለዋል ፕሬዝደንቱ። ምንም እንኳ በቀውሱ ዙሪያ ገሃድ የሆኑ ሁኔታዎች ቢኖሩም ያሉት ኬንያታ ጦርነቱ መቆም እንዳለበት ግፊት ለማሳደር የቢሯቸውን ሙሉ ኃይል መጠቀማቸውን ተናግረዋል። ለቀውሱ ፍጻሜ ለማበጀት ከአፍሪካና ዩናይትድ ስቴትስን ዩናይትድ ኪንግደምን ፈረንሳይን የአውሮፓ ህብረትን ጨምሮ ከሌሎች የዓለም ታላላቅ ሀያላን አገሮች መሪዎች ጋር መመካከራቸውን ከመንግስታቱ ድርጅት ዋና ጸሐፊና ከአፍሪካ ህብረት ሊቃነ መናብርት ጋር መወያየታቸውን አመልክተዋል ከአንድ ዓመት በኋላ ግጭቱን ከመቆም ይልቅ እየተባባሰ መምጣቱ በጥልቅ እንዳሳሰባቸው ኬንያታ ጠቁመው ውጊያው በቀጠለ መጠን የሞቱ ብዛት እየጨመረ መምጣቱን የመፈናቀሉ ሁኔታ መበርታቱንና የአገሪቱ ሰብአዊ ሁኔታ እየተበላሸ መሆኑን ገልጸዋል። ይህ ሁሉ እየሆነ ያለው ደግሞ በመዘዞችና በማስተጓጎል ገጽታዎቹ በታጀበውና ይበልጡን ፈተናውን እጅግ ተጎጂ የሆኑት በሚሸከሙበት የኮቪድ-19 ወረርሽኝ ውስጥ መሆኑ አብዝቶ ያሳዝናል ብለዋል። በዋነኞቹ ተዋናያን መካከል ትርጉም ያለው ንግግር ያለመደረጉ የሚያሳስባቸው መሆኑን የጠቆሙት ኬንያታ፣ የኢትዮጵያ ቅን ወንድና ሴት ልጆች ተሰብስባችሁ በዚህ የከበደ ጊዜ የሰላም መፍትሄ እንድትፈልጉ ጥሬን አቀርባለሁ ብለዋል። በውዱ የአመራር ወንድሜ ጠቅላይ ሚኒስትሩ የሚመሩ የኢትዮጵያ መንግስት ወንዶችና ሴቶች እንዲሁም ከመንግስቱ ጋር ውጊያ የገጠሙትን የሚመሩ ወንዶችና ሴቶች መዋጋት አሁኑኑ አቁመው ለንግግር ለመቀመጥ የሚያስችላቸውን ምክንያት ማግኘት ይኖርባቸዋል ብለዋል ኬንያታ። ይህንን ማንም ሊያደርግላቸው ቀውሱን ለማቆም የፖለቲካ ወኔ ከሌላቸው ምንም አይነት ጣልቃ ገብነትና ጉትጎታ ሊያቆምላቸው አይችልም ሲሉም አክለዋል። በአደባባይና በግላጭ አብረው ሆነው መሳሪያ እንዲያስቀምጡና መዋጋት እንዲያቆሙ እንዲነጋገሩና ኢትዮጵያ ውስጥ ዘላቂ ሰላም እንዲሰፍን የሚያደርግ መንገድ እንዲያገኙ ጥሬን አቀርብላቸዋለሁ ብለዋል። ኬንያ፣ አፍሪካ፣ ዓለም ኢትዮጵያ ውስጥ ሰላም ወርዶ ማየት ይፈልጋሉ አሉ። ኬንያታ በደብዳቤያቸው ማጠቃለያ የሰላም ጉዞን ለመጀመር ቀኑ ዛሬ መሆን አለበት። ኢትዮጵያውያን ራሳቸው ይበጀናል በሚሉት ሂደት ለማገዝ ዝግጁ ነን። ለዚህ የፕሬዝደንት ኡሁሩ ኬንያታ ደብዳቤ ትዊተር ላይ ምላሽ የሰጡት የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ አስተዳዳሪ ሰማንታ ፓወር የማንቂያ ጥሪ ብለውታል። የኬንያ ፕሬዝደንት ኡሁሩ ኬንያታ ኢትዮጵያ ውስጥ ስላለው ሁኔታ የማንቂያ ጥሪ እያሰሙ ናቸው። ውጥረት ማርገብና መደራደር እንደሚያስፈልግ እየተጣሩ ነው ብለዋል ፓወር። ይህ በእንዲህ እንዳለ የምስራቅ አፍሪካ አገሮች የጋራ ልማት ባለስልጣን ኢጋድ አባል አገሮች መሪዎች በኢትዮጵያ ቀውስ ጉዳይ ላይ እንዲመክሩ ለፊታችን ህዳር 7 2014 ዓ.ም ስብሰባ መጥራታቸውን የዩጋንዳ የውጭ ጉዳይ ሚኒስትር ደኤታ ኤኬሎ አሪያመን ጠቅሶ ሮይተርስ ዘግቧል። የዩጋንዳው ፕሬዝደንት ከጠቅላይ ሚኒስትር አቢይ አህመድ ጋር እየተነጋገሩ መሆናቸውን ሚኒስትሩ ገልጸው የትግራዩ ቡድን ለድርድርና ተኩስ ለማቆም ዝግጁ አለመሆኑ ፕሬዝደንቱን አሳስቧቸዋል ማለታቸውን የዜና አውታሩ ጽፏል። በሌላ በኩል ግን ኢጋድ ዛሬ ባወጣው መግለጫ ተዋጊዎቹ የኢትዮጵያ ወገኖች ከግጭት እንዲታቀቡ በጸብ መፈላለጋቸውን በአስቸኳይ እንዲያቆሙና ተኩስ ማቆም በሚቻልበት ሁኔታ ላይ እንዲመክሩ መጠየቁን ሮይተርስ ዘግበዋል። አመሰግናለሁ ደረጀ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ቅንብሮቹ እናልፋለን። ቀደም ብለን አስተዋውቀን ያልቀረበውን ወይም ወደኋላ ያቆየነውን በአስቸኳይ አዋጁ ላይ የቀረበ የባለሙያ ትንታኔ ነው የምናስቀድመው። ሀብታሙ ስዩም ነው የሕግ ባለሙያውን አቶ አምሃ መኮንን ያወያየው። አቶ አምሃ የኢትዮጵያ ሕግ ባለሙያዎች ለሰብአዊ መብቶች የተሰኘ ተቋምም ዋና ስራ አስኪያጅ ናቸው። ሀብታሙ አወጀ ሲባል ምን ማለት ነው? ይህ አዋጅስ መታወጁ የሀገሪቱን መደበኛ የሕግ ትግበራ በምን መልኩ ይቀይረዋል? አስቸኳይ ጊዜ አዋጅ ወይም ኢመርጀንሲ በተለያዩ ምክንያቶች ሊታወጅ ይችላል። በዋናነት የአንድ ሀገር ጸጥታን አደጋ ላይ የሚጥል አመፅ ወይም ይህን የመሰለ እንቅስቃሴ ሲፈጠር የአስቸኳይ ጊዜ አዋጅ የሚታወጅበት ሁኔታ አለ። ሌላው ደግሞ በተፈጥሮ አደጋ ምክንያት ነፍስ የማዳን ታዳፊ እርምጃዎችን መውሰድ የሚያስፈልግ ሲሆን እንደዚሁ የአስቸኳይ ጊዜ አዋጅ ማወጅ ይቻላል። የተለመደ ነው በብዙ ሀገሮች በህገ መንግስት ደረጃ ተቀመጠ የመንግስት ኃላፊነት ነው ብሎ መውሰድ ይቻላል። መንግስት ዜጎችን ደህንነት ከየትኛውም አደጋ በተለይ ኢንዲስክሪሚኔት ከሆነ አደጋ የመጠበቅ ኃላፊነት ስላለ ይሄ ልዩ መብት ወይም በግዴታም ይሆናል በህገ መንግስት ደረጃ የተፈቀደ ነው። ለመንግስት የሚሰጠው ልዩ አቅም ምንድን ነው? ከመደበኛው የህግ አስተዳደር ጣ ባለ ሁኔታ እንዳልኩት አደጋውን ክብደት እና አጣዳፊነት ባገናዘብ ባገናዘበ ሁኔታ መንግስትም ይሄን የተፈጠረ ሰው ሰራሽ ወይም የተፈጥሮ አደጋ ከፍተኛ ጉዳት በህዝብ ላይ ከማድረሱ በፊት ለመቀልበስ እንዲችል እድል የሚሰጥ ልዩ ሁኔታ ነው ማለት ነው። እርሶም እንደሚያውቁት ኢትዮጵያ የአስቸኳይ ጊዜ አዋጅ አውጃለች። ይሄ አዋጅ በዛሬው ዕለትም በሀገሪቱ የህዝብ ተወካዮች ምክር ቤት እንደጸደቀ ሰምተናል። በመንግስት በኩል የቀረበውን ሀሳብ ነው አዋጁ የታወጀው የተጋረጠ የለዋላዊነትና የህልውናን አደጋ ለመከላከል እንደሆነ አስታውቋል። ይህ አዋጅ ኢትዮጵያ ያለችበትን ሁኔታ በምን መልኩ ሊያሻሽለው ይችላል? መነሻውን በመንግስት የተገለጠውንም ሁላችንም እንደምናውቀው አሁን በኢትዮጵያ ውስጥ ከትግራይ ከሲፒልፍ እና በፌዴራል መንግስት መካከል በተፈጠረው ልዩነት እና ያንን ተከትሎም በተፈጠረው አሁን ድረስ እየተካሄደ ባለ ጦርነት ምክንያት የብዙ ሰዎች ህይወት አደጋ ላይ ወድቋል። ብዙ የሰብአዊ ወጥቀቶች ተፈጽመዋል። ጦርነቱም ተስፋፍቶ ከትግራይ ክልል ውጭ በአማራና በአፋር ክልሎችም እየተካሄደ ነው ያለው። ከዛም በላይ የመስፋፋት ስጋት እንዳለ በቅርብ እየታየ ነው። በዛ ላይ እንግዲህ ጦርነቱ ደግሞ በተለይ ከፌደራል መንግስት ጋር ጦርነት ውስጥ የገባው አካል ትግራይ ማህበረሰብን መጠብቃለው በሚል ነው ቲፒኤልኤፍ። ከዚህ አንጻርም በትግራይ ማህበረሰብ በኩል ቀላል የማይባል ድጋፍ ያለው እንደሆነ የሚታወቅ ነው። ድጋፉ መነሻው ምንም ይሁን ማለት ነው። ስለዚህ በመንግስት በኩል ይሄ ጦርነት በግንባር ከሚካሄደውም በላይ በተለይ በቲፒኤልኤፍ ደጋፊዎች በኩል አገሪቷ ጠቅላላ ሁሉ በተለያየ መንገድ የሚካሄድ ነው የሚል ስጋት አሳድሯል። በተለይ ይሄ በደሴ ላይ እና በኮምቦልቻ አካባቢ ታየው ከተባለም ሁኔታ ጋር የተያያዘ ነው። ስለዚህ ይሄ ጦርነት በግንባር ከሚካሄደውም በላይ በየትኛውም የሀገሪቱ ክልል በቀላሉ ለኮስ ለአመት መነሻ ሊሆን የሚችል ለንብረት መውደም፣ በህይወት መጥፋት ሊሆን ይችላል የሚል ስጋት እንዳለ በመንግስት በኩል ተገልጿል። ስለዚህ ይሄንን ለመቀልበስ የአስቸኳይ አዋጅ ታውጇል። ነው የተፈጠረውን ችግር በምን ያህል ሊቀለብሰው ይችላል የሚለው ነገር ጦርነቱ ወይም ችግሩን ለመፍታት ጦርነቱ ብቸኛው አማራጭ ነው ብሎ የሚታሰብ ከሆነ በእርግጠኝነት በተለይ በቲፒኤል በኩል ጦርነቱን ወደ ሌሎች አካባቢዎች ለማስፋፋት የሚደረገው ሙከራ ወይም ፍላጎት በእጅጉ ይገድባል የሚል እምነት አለ። ነገር ግን በዘላቂነት ይሄ ግጭት ይሄ ጦርነት ያስቆማል ወይ የሚባል ከሆነ ጥያቄ እሱ ላይ ብዙ መወያየት የሚጠይቅ ነገር አለ። በዚህ ኃይል እና የዚህ ኃይል ደጋፊ በሆነው ማህበረሰብ በኩል ያሉትን መሰረታዊ ሆነ መሰረታዊ ያሉ ጥያቄዎችን በዘላቂነት ለመፍታት ያስችላል ከሆነ ጥያቄው በዛ በኩል በእኔ በኩል ብዙ ጥርጣሬ አለኝ። እንዲህ አይነት ግጭቶች ችቶችን መስፋፋት በመቀነስ ብቻ በዘላቂነት ይፈታል የሚል ነገር መውሰድ ያስቸግራል። ይልቁንም ለግጭቱ መነሻ የሆኑትን ፖለቲካዊ ጥያቄዎች ተነጋግሮ ለመፍታት በሚኖር ፍላጎት ምናልባትም ከፍላጎት ባለፈ በሚኖር ቁርጠኝነትም ካልታገዘ ችግሩን ዘላቂነት ለመፍታት መፍትሄ ይሆናል የሚል እምነት የለኝም በበኩሌ ከዚህ ጋር በተያያዘ በዚህ አዋጅ መሰረታዊ የሚባሉ በሀገሪቱ ህገ መንግስት ውስጥ የተጠቀሱ መብቶች ገደብ ተደርጎባቸዋል የመናገር ነጻነት የመንቀሳቀስ መብቶችንም መጥቀስ ይቻላል ይሄ በበኩሉ ህብረተሰባዊ ጫናን አይፈጥርም ወይ ሀገሪቱ ለማስለመድ የሞከረችውን የዲሞክራሲ ጅምር ላይ ደንቃራ አይሆንም ወይ ብሎ የሚጠይቁ ሰዎች አሉ። ነሳት ያለብን አሁን ይህን አስቸኳይ ጊዜ አዋጅ ለማወጅ ህገ መንግስቱ በሚጠይቀው ሁኔታ አስገዳጅ ሁኔታ ተፈጥሯል አልተፈጠረም? ነው በእኔ በኩል ተፈጥሯል የሚል እምነት አለ። ያ ከሆነ በባህሪው አስቸኳይ ጊዜ አዋጅ በእርግጥም መብቶችን፣ በእርግጥ በፍጹም የማይገደቡ መብቶች አሉ። ለምሳሌ እንደ በህይወት የመኖር መብት፣ ፍትሐዊ ዳኝነት የማግኘት መብት የመሳሰሉ በማናቸውም ሁኔታ የማይገደቡ መብቶች አሉ። ይሄንን ህገ መንግስቱ ያስቀምጣቸዋል። ከዛ ውጭ ግን አስቸኳይ ጊዜ አዋጁን ለማወጅ በቂ ምክንያት አለ ብለን እስካምን ድረስ የተወሰኑ መብቶችና ነፃነቶች መገደባቸው የማይቀር ነው። ዓለም አቀፍ ይህ አይነት እርምጃ ትንታኔዎችም እንደሚገልጹት እነዚህ መብቶች ይገደባሉ። ግን መብቶቹ በህብረተሰቡ ላይ እንደተባለው ተመጣጣኝ የሆነ ጫና እንዳያሳረፉ ሊደረጉ የሚገባቸው ጥበቃዎች አሉ። ለምሳሌ አንዱ የአስቸኳይ ጊዜ አዋጁ በጊዜ የተገደም መሆን አለበት። ይህም አዋጅ ለስድስት ወር ነው የታወጀው። እንዳስፈላጊነቱም ሊራዘም ወይም ከዛ ባታደ ጊዜም ሊቋረጥ እንደሚችል በአዋጁ ተመልክቷል። ከዛ በኋላ ይሄ የመብቶች ገደብ ከሚገባው በላይ በዜጎች ላይ ጫና እንዳያሳድር ወይም አለማሳደሩን የሚከታተል፣ የሚቆጣጠር የዚህ አስቸኳይ ጊዜ አዋጅ አፈጻጸም የሚከታተል አካል እንደሚቋቋም ይደነግጋል። ይሄ በአዋጅ ተመልክተዋል። ይሄ አካል ኃላፊነቱን በሚገባ መወጣት አለበት። ከዚሁ ጋር ተያይዞ የሲቪል ማህበራት በተለይ የኢትዮጵያ ሰብአዊ መብት ኮሚሽንን የመሳሰሉ አካላት ደግሞ በዚህ አዋጅ አፈጣጠም እንደተገለጸው በዜጎች ላይ ከሚገባው በላይ ጫና አለማሳደሩን መከታተል እና የማረም እርምጃዎች መወሰድ አለበት። በዚህ መታገዝ አለበት። አለበለዚያ አስቸኳይ ጊዜ አዋጅ በባህሪው መብቶችን እንዲገደቡ የሚፈቅድ የሕግ ስርዓት ነው። ግን መብቶቹ ሲገደቡ እንዳልኩት ከሚገባው በላይ በህብረተሰብ ላይ ጫና እንዳያደርግ ለመቆጣጠር፣ ለመከታተል የሚያስችሉ የተለያዩ ስርዓቶች ይዘረጋሉ። በዚህ አዋጅም የተመለከቱ ነገሮች አሉ። ከዚህ አንጻር እጅግ በጣም አመሰግናለሁ ጠበቃ መሐመኮንን መልካም ምሽት ይሁንልዎ። እኔም አመሰግናለሁ አቶ ሀብታሙ። አመሰግናለሁ ሀብታሙ። አድማጮች ወደ ሌላ ርዕስ እንሻገራለን። በአንዳንድ የኦሮሚያ ከተሞች የሞባይል ዳታ ኢንተርኔት አገልግሎት ካለፈው እሁድ ጀምሮ ተቋርጧል ሲሉ ከነዋሪዎች መካከል አንዳንዶች ለአሜሪካ ድምፅ ገለጹ ሲል ይንደረደራል በሚገኝባት የአምቦ ከተማ አገልግሎቱ መቋረጡን የጠቀሰው የአምቦ ዘጋቢያችን ናኮር መልካ ሌሎች የስልክና የብሮድባንድ ኢንተርኔት አገልግሎት ግን መኖራቸውንም አረጋግጧል። የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ኢትዮ ቴሌኮም በክልላችን ሙሉ አገልግሎት እየሰጠ ነው ማለታቸውንም ጠቁሟል። ናኮር የአምቦ ከተማ ነዋሪ መሆናቸውን የተናገሩት አቶ የውብሰን ቡሎ እንዳሉት የሞባይል ዳታ ኢንተርኔት አገልግሎቱ የተቋረጠው ባለፈው እሁድ ከሳት በኋላ ነው። የአምቦ ከተማ ውስጥ ነው የኔትወርክ ስርጭቱ የተቋረጠው ከዛሬ ጋር ነው እና በተለያየ ቦታም ከአዲስ አበባ ውጭ እንደተቋረጠ ነው የሚነገረው። በአምቦ ከተማ ከጥቂት ወራት በፊት የተጀመረው ከፍተኛ ፍጥነት አለው የተባለው የአራተኛው ትውልድ ወይም ፎርጂ ሞባይል ኢንተርኔት አገልግሎቱን ጨምሮ ሌሎችም የሞባይል ዳታ ኢንተርኔት አገልግሎቶች ከጥቅምት 21 አራት ዓመተ ምህረት ጀምሮ መቋረጣቸውን ለማረጋገጥ ችያለው። ነገር ግን የስልክና ብሮድባንድ ኢንተርኔት አገልግሎት በአምቦ እንደሚሰራ አረጋግጫ አለው። በተጨማሪም የነቀምቴ ነዋሪ መሆናቸውን በስልክ የነገሩኝ አቶ ወየሳ ተሾመ እንደሚባሉ የገለጹ ግለሰብ የሞባይል ዳታ ኢንተርኔት አገልግሎቱ በከተማው ከተቋረጠ ቀናት ማለፋቸውን ገልጸዋል። የነቀምት ከተማ ዳታ ከእሑድ ጀምሮ ፌስቡክ፣ ኢንተርኔት ማንኛውም ነገር በኢንተርኔት የሚ የምንጠቀመው ነገር ጠል የግንቢ ከተማ ነዋሪ መሆናቸውንና አዳሙ ዱላ እንደሚባሉ በስልክ የነገሩኝ ግለሰብም የአገልግሎቱን መቋረጥ ጠቅሰው በዚህ ምክንያትም እርሳቸውና ሌሎችም ላይ ይደርሳል ያሉትን ጉዳት አስረድተዋል። ዳታባዴራካምቢልቢላ ከኒ ዋይፋ ወረቀቡራን ከናፌ የኢንተርኔት ዳታ አገልግሎት ተቋርጦ ነው ያለው። የዋይፋይ ኢንተርኔት ግን እየሰራ ይገኛል። የጠፋው በስልክ የሚሰጠው ነው። ለምን እንደጠፋ የምናውቀው ነገር የለም። እኛ ጋር ከቅዳሜ ጀምሮ ነው የሌለው። በተለይ ደግሞ በቅርቡ የተለቀቀው ፎርጂ የተባለው የኢንተርኔት ፈጣን አገልግሎት በምሰራበት መስሪያ ቤት ውስጥ ቴሌግራም በተባለው የማህበራዊ መገናኛ ዘዴ ለምሰራው መስሪያ ቤት ሪፖርት ለመላክ በመስሪያ ቤቱ የሚለቀቁ የተለያዩ መረጃዎችን በፍጥነት ለማግኘት፣ የሚደረጉ የስራ ግምገማዎችንም ለማከናወን ይጠቅመን ነበረ። በርካታ ተማሪዎችም እንዲሁ ከትምህርታቸው ጋር የተያያዙ መረጃዎችን ያገኙበት ነበር። ጊዜው የቴክኖሎጂ በመሆኑ ዓለም ላይ ምን እየተከናወነ እንደሆነም እንዲሁ መረጃ ለማግኘት ይጠቅምን ነበር። አገልግሎቱ በመቋረጡ ተጎጂዎች ነን። አቶ ዱላ አክለውም በአካባቢው በሚስተዋለው የጸጥታ ውጥረት ምክንያት በህዝብ መጓጓዣ አገልግሎት ላይ እክል መፈጠሩን አክለው ገልጸዋል። አንዴ ከትናንት በስቲያ ወደ ነቀምቴ ትራንስፖርት አልነበረም። ወደ ደሚዶሎ ጉሊሶ፣ አይራ የሚሄዱ መኪኖችም አልነበሩም። የትራንስፖርት አገልግሎት ተቋርጧል። አብዛኛዎቹ ተሽከርካሪዎች ጊምቢ ውስጥ ከተመው ነው የሚገኙት። ይሄም የሆነው በጸጥታ ስጋት ነው ነው ያሉት የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ሀይሉ አዱኛ ለቪኦኤ በስልክ እንዳሉት ኢትዮ ቴሌኮም በክልሉ ሙሉ አገልግሎት እየሰጠ ነው ሲሉ አስተባብለዋል። በሞባይል ዳታና በቴሌ አካባቢ ያለውት ያሉት ነገሮችን ከኛ ሳይሆን ከኢትዮ ቴሌኮም ማጣራት ይቻላል። ምን አይነት ችግር ገጠመው ለምን ተቋረጠ የሚላል እስካሁን ግን ሙሉ አገልግሎት በክልላችን እየሰጠ መሆኑ ነው እኛ የምናውቀው። አቶ ሀይሉ በክልሉ የተቋረጠ የትራንስፖርት አገልግሎት የለም ሲሉም አክለው አብራርተዋል። የተቋረጠ የትራንስፖርት አገልግሎት የለም በክልላችን፣ በሁሉም አቅጣጫ በአራቱም ማዘናት የትራንስፖርት አገልግሎት እና የህዝብ እንቅስቃሴ እየተደረገ ይገኛል። የተቋረጠ የአገልግሎት የለም። እነዚህ ሆን ብሎ ትራንስፖርት ተቋርጧል ብሎ ውጅንብር የሚነሱት ፌስቡክ እና በሶሻል ሚዲያ የሚነዛው ፕሮፓጋንዳ ካልሆነ በስተቀር እና ትኩረት ለማግኘት ደግሞ ሸኔ በሚንቀሳቀስበት ቦታ አካባቢ እኔም አለው እንቅስቃሴ እያደረኩ ነው ብሎ በፕሮፓጋንዳ በተጨባጭ ያሌለውን በፕሮፓጋንዳ ለመኖር የሚያደርገውና ትኩረት ለማድረግ ለማግኘት የሚያደርገው ጥረት ካልሆነ በስተቀር አንድም በአንድም አቅጣጫ የተቋረጠ የትራንስፖርት እና የህዝብ አገልግሎት የለም። ራሱን የኦሮሞ ነጻነት ሰራዊት የሚል መንግስት ደግሞ ሸኔ ብሎ የሚጠራው እንዲሁም ደግሞ በሕዝብ ተወካዮች ምክር ቤት የፈረጀው ቡድን ሰሞኑን ሸማቂዎቹ መሪ በሌላ ብዙሃን መገናኛ እንዲሁ ወጥተው የተለያዩ የኦሮሚያ ክልል ከተሞችን መቆጣጠራቸውንም እንዲሁ ገልጸው ነበር እና በዚህ ዙሪያ መንግስት ምን ያውቃል? ወያኔ ከሰሜን ሲያስነጥስ ታች ያለው ሸኔ ደግሞ ጉንፋን ይዘዋል። ከዚህ ካልሆነ በስተቀር አንድም ቦታ የተቆጣጠሩትና ለዚህም የሚያበቃቸው አቅምም ጉልበትም አደረጃጀትም የላቸውም። ባለፈው ሶስት አመታት ያደረጉት ንጹሀንን ታርጌት አድርጎ ገሎ መሰውርን ነው እንጂ ለዚህ የሚያደረሳቸው አደረጃጀትም እንቅስቃሴም የላቸውም። ከዚህ ጋር ምንም የሚገናኝ ነገር የለም። በተጠቀሱት ስፍራዎች እና ሌሎችም የሀገሪቱ አካባቢዎች ተቋረጠ የተባለውን የሞባይል ዳታ፣ ኢንተርኔት እና ሌሎችም የመገናኛ ዘዴ አገልግሎቶች በተመለከተ ለተነሳው ቅሬታ ማብራሪያ እንዲሰጡን ወደ ምዕራብና ማዕከላዊ ምዕራብ የኢትዮ ቴሌኮም የሥራ ኃላፊዎች በተደጋጋሚ በእጅ ስልካቸው ላይ በደውልን ለአሁኑ ምላሽ አላገኘውም። የኢትዮ ቴሌኮም ዋና ሥራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ በበኩላቸው አስቸኳይ ስብሰባ ላይ መሆናቸውን ጠቅሰው ስልክ ቢዘጉም በድጋሚ ደው ይላቸው ስልካቸውን አያነሱም። በቅርቡ ከተቋቋመው የመንግስት ኮሚኒኬሽንስ አገልግሎት የስራ ኃላፊዎች በስልክ ምላሽ ለማግኘት ያደረግኩት ጥረት ለአሁኑ አልተሳካም። ከተሳካ ይዤ እመለሳለሁ። ለአሜሪካ ድምፅ ናኮር መልካ ከአምቦ አመሰግናለሁ። ናኮር፣ አድማጮች ለምሽቱ የመጨረሻ ወዳደረግነው ቅንብር እንውሰዳችሁ። ኤች አይ ቪ ኤድስ ለረዥም ጊዜ የጤና ስጋት ሆኖ ቢቆይም በዓለም ዙሪያ በተደረገ ርብርብ የበሽታውን ስርጭት መቀነስ እንዲሁም ለቫይረሱ የሚጋለጡ ሰዎችን ዕድሜ ማራዘም መቻሉ ይታወቃል። ይሁንና አሁንም ድረስ ከቫይረሱ ጋር የሚኖሩ ሰዎችና ወጣት ልጆችን ለመውለድ በሚፈልጉበት ጊዜ ቫይረሱ ለጽንስ ወይም ለሚወልዱ ልጅ እንዳይተላለፍ ይሰጋሉ። ተከታዩ ዘገባ በዚህ ላይ ያተኩራል። ኤደን ገረሞት አቅርበዋለች። በዴሞክራቲክ ኮንጎ ጎማ በሚገኘው ሂል አፍሪካ ሆስፒታል ውስጥ ወይዘሮ ማርሊን ከኤች አይቪ ጋር የሚኖሩ ህጻናት ክፍል ውስጥ ተመዝግባለች። በዚህ መርሃ ግብር አማካኝነትም ሁሉም እርግዝናዎቿም ሆኑ ልጆቿ ክትትል ይደረግላቸዋል። ወይዘሮ ማርሊን እንደ ኤሮፓያን አቆጣጠር በ2013 ዓ ም መንትያ ልጆችን የወለደች ሲሆን ከሁለቱ ታላቅየው ኤች አይቪ ቫይረስ ሲገኝበት፣ ታናሹ ደግሞ ሙሉ ለሙሉ ጤናማ ሆኗል። የ27 አመቷ እናትና ባለቤቷ ከኤች አይቪ ጋር ነው የሚኖሩት። ለእነዚህ ባለትዳሮች ልጅ መውለድ ከባድ የነበረ ቢሆንም ጠቃሚ የሆኑ ምክሮችን የሚያገኙባቸው መንገዶችን ግን ዘይደዋል። ወይዘሮ ማርሌን እንዴት አስረዳለች። ከኤች አይቪ ጋር መኖር ከጀመርኩ 11 ዓመት ሆነኝ። የመጀመሪያ ልጅም አሁን 11 አመቱ ነው። ሁለተኛዎቹ ልጆቼ መንትዮች ናቸው። አንደኛው ላይ ኤች አይ ቪ ሲገኝበት ተከታዩ ግን ከቫይረሱ ነጻ ነው። አሁን አምስት ልጆች ሲኖሩኝ አራቱ በጥሩ ጤና ላይ ነው ያሉት። ያገባሁት እንደ አውሮፓያን አቆጣጠር በ2009 ነበር። ኤች አይ ቪ ካለብህ መድኃኒት ማቋረጥ አያስፈልግም። ሐኪም የሚለውን ምክር በደንብ መቀበልም ያሻል። እንደዛ ካደረግን ጤናማ ልጆችን መውለድ እንችላለን። ዶክተር ኤዩላሉ ቪንዱ ኤች አይ ቪ ኤድስ ክፍል ውስጥ ሲሰሩ አስራ አምስት ዓመታት ሆኗቸዋል። በ2016 ዓ ም ከኤች አይቪ ጋር ለሚኖሩ ህጻናት አገልግሎት መስጠት ጀመሩ። በወቅቱ በምስራቅ ኮንጎ ይሄ አዲስ ነገር ነበር። ልጆችን መውለድ ከኤች አይቪ ጋር ለሚኖሩ የትዳራ አጋሮች እጅግ ከባድ ነገር ነው። አርባ አምስት ከመቶ የሚሆኑ ጨቅላ ህጻናት በውልድ ጊዜ ከኤች አይቪ ይጠቃሉ። ይህም ከቫይረሱ ጋር የሚኖሩ ብዙ ጥንዶች ተስፋ እንዲቆርጡ ቢያደርግም፣ አሁን ላይ ግን ነገሮች እየተቀየሩ ነው። አሁን ላይ በእኛ ስር 565 ከኤች አይቪ ጋር የሚኖሩ የሚኖሩና የዕድሜ ማራዘሚያ የሚወስዱ ልጆች አሉ። በፊት በፊት ፖዘቲቭ የሚሆኑ ህጻናት ቁጥር ከፍተኛ ነበር። እንደ አውሮፓውያን አቆጣጠር በ2006 በ2007 በ2008 አካባቢ ከ30 እስከ 45 ከመቶ የሚሆኑ የሚወለዱ ልጆች ቫይረሱ በደማቸው ውስጥ ይገኝ ነበር። ነገር ግን ከኤች አይቪ ጋር የሚኖሩ እናቶች ከእናት ወደ ልጅ እንዳይተላለፍ መርሃ ግብር ከጀመርም በኋላ አሁን ዜሮ በሚባል ደረጃ የሚወለዱት ልጆች በሙሉ ከቫይረሱ ነጻ ናቸው። አሁን ከሁለት በመቶ ያነሱት ብቻ ናቸው ቫይረሱ የሚገኝባቸው። ባለሙያዎች ኤች አይ ቪ ኤድስ የጽንሱን እድገት እንደማይጎዳ ይናገራሉ። ትልቁ ስጋት ያለው እናትየዋ ቫይረሱን ለጽንሱ ልታስተላልፍ መቻሏ ላይ ነው። ሕክምና የማይከታተሉ እናቶችም በአማካኝ ከ ሀያ እስከ ሀያ አምስት በመቶ በሽታውን ሊያስተላልፉ ይችላሉ። ይህን ለማስቀረትም ከኤች አይቪ ጋር የሚኖሩ ሴቶች የማህጸንና የጽንስ ሐኪሞች እንዲሁም የህጻናትና የተላላፊ በሽታ ሐኪሞች ቡድን ባላቸው የጤና ጣቢያዎች እንዲታዩ ይመከራል። ክቡራትና ክቡራን አድማጮቻችን ለዕለተ ሐሙስ ምሽት የያዝነውን በዚሁ ማብቃታችን ነው። ያስተናግድኳቸው አሉላ ከበደ ከአቀናባሪያችን ብርሃኑ ጋር፣ ብርሃን ኃይሉና ከሌሎች ባልደረቦቻችን ጋር በዚህ ተሰናበትን። ነገ እንገናኛለን ከምሽት ሰዓት ላይ። ሰላም፣ ደህና እደሩ።